ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያውያን የፋሲካን እረፍት አስታከው የሽርሽር ጉዞ ጀምረዋል። በትግራይ የሰዓት እላፊ አዋጅ ተሻሻለ። ደቡብ ኮሪያ የ2032 ኦሎምፒክን ከሰሜን ኮሪያ ጋር በሽርካ ለማስተናገድ ጠየቀች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፋሲካ ረጅም የሳምንት መጨረሻ የብሪስቤን ኮሮና ቫይረስ ገደብ መነሳትን ተከትሎ በኩዊንስላንድና ሰሜናዊ ኒው ሳውስ ዌልስ የሽርሽር ጉዞ ተጀምሯል። የቪክቶሪያ ነዋሪዎችም ብሪስቤንን የብርቱካንማ ዞን መዳረሻ በማድረግ መሄድ ይችላሉ። ሆኖም ወደ ቤታቸው በሚመለሱበት ወቅት የኮሮና ቫይረስ ምርመራ ማድረግና ራሳቸውን ማግለል ይጠበቅባቸዋል። የኒው ሳውዝ ዌልስ ነዋሪዎችም ወደ ኩዊንስላንድ ለፋሲካ እረፍት መሄድ ይችላሉ። ሲመለሱም ወሸባ የመግባት ግዴታ የለባቸውም። ይህ በእንዲህ እንዳለም ለፋሲካ ሽርሽር ተጓዦች አጋዥ የሆነ አገር አቀፍ የሕዝብ መጸዳጃ ቤቶችን የሚያመላክት ካርታ እስከ ጁን 20 ሥራ ላይ ይውላል። በሌላ በኩል በመላው አውስትሬሊያ የሚገኙ ክርስቲያኖች የዘንድሮውን ፋሲካ አዘቦታዊ በሆነ መልኩ ለማክበር ተዘጋጅተዋል። ይህንኑ አስመልክቶም በሲድኒ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ አንቶኒ ፊሸር ባለፈው ዓመት ምዕመናን ፋሲካን ተገለው ያሳለፉ መሆኑን አስታውሰው ዘንድሮ ግና ዳግም ፋሲካን ነፃ ሆነው እንደሚያከብሩና ድኅረ ወረርሽኝንም አማትረው እንደሚመለከቱ ገልጸዋል። ጠቅላይ ሚኒስትር ስኮት ሞሪሰንም የዘንድሮ በዓለ ፋሲካ በታላቅ መንፈስና ወዳጅነት እንደሚከበር ተናግረዋል። ከባለቤታቸው ጄኒ ጋር ሆነው ባስተላለፉት የቪዲዮ መልእክታቸው ሰዎች የዘንድሮን የፋሲካ በዓል ባለፈው ዓመት በኮሮና ቫይረስ ወረርሽኝ የተነሳ ማክበር ካልቻሉበት ሁኔታ በተለየ እንደሚያከብሩት ገልጠዋል። በትግራይ የሰዓት ላፊ ገደብ መሻሻሉን ኮማንድ ፖስት አስታወቀ። በትግራይ የአስቸ ጊዜ አዋጅ የተሻሻለ የሰዓት ላፊ ገደብና የአዋጅ መተግበሪያ መመሪያ ተግባራዊ መሆን ጀመራለ ኮማንድ ፖስት። የኮማንድ ፖስቱ አባልና የጊዜያዊ አስተዳደር የፍትህ ቢሮ ኃላፊ አባበራ ንጉሴ በአዋጁ የሰዓትላፊ ማሻሻልና أسفل لاجئين يبقوا أول جمعة من ለኢትዮጵያ ዜና አገልግሎት ማብራሪያ ሰጥቷል። ኃላፊው በሰጡት ማብራሪያም በክልሉ ያለው ሰላም የተሻሻለ መምጣቱን ተከትሎ ኢኮኖሚያዊ እንቅስቃሴው ይበልጥ እንዲነቃቃ በአዋጁ የተደነገገው የሰዓት እላፊ ገደብን ማሻሻል አስፈልጓል ብሏል። በተለይም በፋብሪካዎችና በግል ተቋማት የሚሰሩ ሰራተኞች ከስራ ባህሪያቸው አንጻር እስከ ምሽቱ የሚሰሩ ሰራተኞችን ከግንዛቤ በማስገባት እስከ ምሽቱ አንድ ሰዓት ድረስ የነበረው የሰዓት እላፊ ገደብ ወደ ምሽቱ ሁለት ሰዓት እንዲራዘምና ይህም መሻሻል መደረጉን አስታውቋል። አዋጁ እስካሁን የመተግበሪያ መመሪያ ሲያወጣለት የቆየ በመሆኑ የወንጀል ድርጊቶች መፈጸምና ለሌሎች ጉድለቶች ምክንያት መሆኑ መቆየቱንም አስታውሷል። ኮማንድ ፖስቱ ሁኔታውን ከገመገመ በኋላም የአዋጅ መተግበሪያ መመሪያ ማዘጋጀቱን የቢሮ ኃላፊ ተናግሯል። መመሪያ በዋነኝነት የህብረተሰቡን ዕለታዊ እንቅስቃሴ ለመግታት ህገወጥ እንቅስቃሴ ማድረግ፣ አሉባልታ መንዛት፣ የንግድ ተቋማት መዝጋት አድማ፣ ማድረግ ያለበቂ ምክንያት ከስራ ቦታ የመቅረት ክልከላዎችን ያካተተ መሆኑን አብራርተዋል። መመሪያው የተቀመጡ ክልከላዎችን ተላልፈው ሲገኙና ሲፈጽሙ በገንዘብ ና በስርዓት ለመጥቃት የሚያስችል የሚያስችለው መዘጋጀቱን አመልክቷል። መመሪያው ክልሉን ወደ ቀደመ ሰላማዊ ሁኔታው እንዲመልስ በማድረግ ማህበራዊና ኢኮኖሚያዊ እንቅስቃሴውን የማነቃቃት ዓላማ ያደረገ መሆኑን ማስገንዘባቸው ተዘግቧል። የሰዓት ላፊ ጌተ ማሻሻያ ና አዋጅ መተግበሪያ መመሪያው ከትላንትና በስቲያ ጀምሮ በክልሉ በሁሉም አካባቢዎች ተግባራዊ መደረግ መጀመሩንም አስታውቋል። ፕሬዚደንት ጆ ባይደን ለመጀመሪያ ጊዜ ከካቢኔ አባላቶቻቸው ጋር በአካል ታደሙ። በኮሮና ቫይረስ ጥንቃቄ ሳቢያ በበይነ መረብ ሲሰበሰብ የነበረው የባይደን አስተዳደር ለመጀመሪያ ጊዜ በአካል ተገናኝቶ በተወያየበት ወቅት የአጀንዳ ትኩረቱ የነበረው የመሠረተ ልማት ዝርጋታ ፕላን ነበር። በወቅቱም ፕሬዚደንቱ አምስት የካቢኔ አባላቶቻቸው የሥራ ውጥኖቻቸውን ለአሜሪካ ሕዝብ ገለጣ በማድረግ እንዲያስረዱ ጠይቀዋል። የሚያንማር መሪ አንግ ሳን ሱቺ እና አውስትራሊያዊው የምጣኔ ሀብት አማካሪያቸው ፕሮፌሰር ሾን ተርኒል የአገሪቱን የምስጢር ድንጋጌ በመተላለፍ ክስ ተመስርቶባቸዋል። በተጨማሪም ሦስት ከሥልጣናቸው የተገፉ የሱቺ ሚኒስትሮችም ተመሳሳይ ክስ የተመሠረተባቸው መሆኑን ጠበቃቸው አስታውቋል። በዲሞክራሲያዊ መንገድ የተመረጡትና ከፌብሩዋሪ አንድ ጀምሮ ለስር ተዳርገው ያሉት አንክሳን ሱቺ የኮሮና ቫይረስ ገደቦችን በመጣስና በሙስናም ተጠርጣሪ በመባል ታካይ ክሶች ተመስርቶባቸዋል። የኮሮና ቫይረስ ክትባት ከተገመተው በላይ አዝጋሚ በመሆኑ የአውስትሬሊያ ሐኪሞች ማኅበር ፖለቲከኞችና ዜጎች እንዲረጋጉ እያሳሰበ ነው። የአውስትሬሊያ ፌዴራል መንግስት በወርሃ ኤፕሪል መጀመሪያ ላይ አራት ሚሊዮን አውስትራሊያውያን እንዲከተቡ ቢገልጽም እስካሁን ለክትባት የበቁት 774 ሺህ ሰዎች ብቻ ናቸው። የአውስትሬሊያ የሐኪሞች ማኅበር ፕሬዚደንት ዶክተር ክሪስ ሞይ የክትባት ፕሮግራሙ አውስትሬሊያ ውስጥ ታይቶ የማይታወቅ መጠነ ሰፊ በመሆኑ ትግስትን እንደሚጠይቅ አሳስበዋል። ይህ በእንዲህ እንዳለም የእንግሊዝ ጤና ሚኒስትር ማት ሃንኮክ የኮሮና ቫይረስ የተለያዩ ዓይነቶች በአንድ ነጥብ አንድ ሚሊዮን ሰዎች ላይ አስከተላቸውን ክስተት ተከትሎ ለተጨማሪ ምርምር የሚውል የገንዘብ ድጎማ እንደሚያደርጉ አስታውቀዋል። አቶ ሃንኮክ ክስተቱ በጣሙን ያሳሰባቸው መሆኑንም ገልጠዋል። በሌላም በኩል ህንድ የኮሮና ቫይረስ ተዛማችነት ባለፉት ስድስት ወራት ከፍተኛ ደረጃ ላይ በደረሰበት ወቅት መጠነ ሰፊ ክትባት መስጠት ጀምራለች። ዕድሜያቸው ከ45 በላይ ለሆኑ በአስር 10 ሺዎች የሚቆጠሩ ዜጎቿ ክትባቶችን ማዳረስ የቻለች ሲሆን 400 ሚሊዮን ሰዎችን በአጭር ጊዜ ለመከተብ ተልማለች። የደቡብ ኮሪያ መዲና ሶል የ2032 ኦሎምፒክን ከሰሜን ኮሪያ መዲና ፒዮንግያን ጋር በሽርካ ለማስተናገድ ያላትን ዕቅድ ለዓለም አቀፍ ኦሎምፒክ ኮሚቴ አስታወቀች። የዓለም አቀፍ ኦሎምፒክ ኮሚቴ የ2032ን የበጋ ኦሎምፒክ ብሪስበን እንድታስተናግድ ቀዳሚ ምርጫው ማድረጉ ይታወሳል። ደቡብ ኮሪያ ለዓለም አቀፉ የኦሎምፒክ ኮሚቴ በላከችው እቅዷ የዓለምን ሰላም በስፖርት አማካኝነት ማስፈን እና ለሁለቱ አገራት አንድነትም ከፍ ያለ ፋይዳ ያለው መሆኑን አመላክታለች። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትሬልያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትሬልያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬልያ ዶላር 30 ኢትዮጵያ ብር ከ88 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 19፣ ከፍተኛ 34። አድላይድ ፀሐያማ ሆኖ ይውላል። ዝቅተኛ 20፣ ከፍተኛ 32። ሜልበርን ፀሐያማ ሆኖ ይውላል። ዝቅተኛ 18፣ ከፍተኛ 30። ሆባርት ፀሐያማ ሆኖ ይውላል ዝቅተኛ 16 ከፍተኛ 30። ካምብራ ፀሐያማ ሆኖ ይላል ዝቅተኛ 7 ከፍተኛ 27። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 15 ከፍተኛ 27። ብሪስበን ብራ ይሆናል ዝቅተኛ 19 ከፍተኛ 25። ዳርዊን በከፊል ደመናማ ይሆናል ዝቅተኛ 24 ከፍተኛ 34። አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 10 ከፍተኛ 27። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያውያን የፋሲካ እረፍትን አስታከው የሽርሽር ጉዞ ጀምረዋል። በትግራይ የሰዓት እላፊ አዋጅ ተሻሻለ። ደቡብ ኮሪያ የ2032 ኦሎምፒክን ከሰሜን ኮሪያ ጋር በሽርካ ለማስተናገድ ጠየቀች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።